የአሜሪካ ድምጽ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 1 2016 ዓ ም ዝግጅታችን ጀመረ። በአማራ ክልል ሰላማዊ ሰዎች በድሮን ጥቃት መመታታቸውን ነዋሪዎች ገለጹ። በወለጋ ዞኖች የጸጥታ ችግር የደረሰ ቡና ለመሰብሰብ መቸገራቸውን አርሶ አደሮች ገለጹ። እነዚህና ሌሎች መሰናዶዎች በምሽቱ ዝግጅታችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። እንግዲህ ወልዴ ለዜናው እዚህ አጠገቢ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ፣ የሱዳን ጄኔራሎች ፊት ለፊት ተገናኝተው ለመነጋገር ተስማሙ፣ የተመድ የልዑካን ቡድን የጋዛ መተላለፊያ ለመጎብኘት ግብጽ መግባቱ፣ እንዲሁም በቱርክ በመኪና አደጋ ሰው የገደለው የሶማሊያው ፕሬዝደንት ልጅ ለፍርድ እንዲቀርብ ተጠየቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሱዳን በመፋለም ላይ ያሉት ሁለቱ ጄኔራሎች የተኩስ ማቆም እና ፖለቲካዊ ውይይት በማድረግ በሚቻልበት መንገድ ላይ ፊት ለፊት ተገናኝቶ ለመነጋገር መስማማታቸውን የምስራቅ አፍሪካ በይነ መንግስታት ኢጋድ ትናንት አስታውቋል። ኢጋድ እንዳስታወቀው ሁለቱ ወገኖች ካለቅድመ ሁኔታ የተኩስ ማቆም ለማድረግና ግጭቱን በፖለቲካዊ ውይይት ለመፍታት እንዲሁም የፊት ለፊት ስብሰባ ለማድረግ ተስማምተዋል። በጦር አዛዡ ጄኔራል አብዱልፈታህ አልቡርሃን እና በፈጥኖ ደራሽ ኃይሉ ጄኔራል አምዳን ደጋሎ መካከል የነበረው ውጥረት ባለፈው ሚያዝያ ወደ ግጭት ሲያመራ ሱዳን ቀውስ ውስጥ ገብታለች። እስካለፈው ጥቅምት መጨረሻ ድረስ ዘጠኝ ሺህ ሰዎች እንደሞቱ ተመድ አስታውቋል። የመብት ተሟጋቾችና ሐኪሞች ግን ቁጥሩ ከዛም በላይ እንደሆነ ይናገራሉ። አልቡርሃን በጅቡቲ የተካሄደውን የቀዳሚውን ስብሰባ በአካል እንደተገኙ ሲታወቅ፣ ዳጋሎ ግን በይፋ ካልተገለጠ ስፍራ ከኢጋድ መሪዎች ጋር በስልክ ተነጋግረዋል ተብሏል። የጄኔራሎቹ ጄኔራሎቹ የትና መቼ እንደሚገናኙ የኢጋድ መግለጫ ባያመለክትም የጅቡቲው ፕሬዝደንት አማካሪ በኤክስ ማህበራዊ መድረክ ላይ እንዳሉት ግን የመተማመን መንፈስን ለመፍጠር በ አስራ አምስት ቀናት ውስጥ ለመገናኘት ተስማምተዋል ብለዋል። አልማጋዚ የተሰኘውን መጠለያ ካምፕ እስራኤል ዛሬ ስትደበድብ ከ ሀምሳ በላይ ሰዎች እንደሞቱና ሰባ የሚሆኑ ደግሞ እንደቆሰሉ የአልአክሳ ሆስፒታል ምንጮች ጠቅሶ ሮይተርስ ዘግቧል። የሆስፒታሉ ቃል አቀባይ ዶክተር ካሊል አልካድ ዳክራን ጨምረው እንዳሉት ሕይወታቸውን ካጡትና ከተጎዱት ውስጥ አብዛኞቹ ሕጻናት ናቸው። እጃቸውና እግራቸው የተቆረጡ ልጆች ወደ ሆስፒታሉ መምጣታቸውን ቃል አቀባዩ አስታውቀዋል። ጥቃት በተፈጸመበት ካምፕ በርካታ ተጎጂዎች በፍርስራሽ ውስጥ እንደሚገኙና በቂ አምቡላንስ ባለመኖሩ ሁሉም ወደ ሆስፒታሉ መምጣት እንዳልቻሉም ጠቅሰዋል። የእስራኤል ኃይሎችና የሐማስ ታጣቂዎች በደቡብ ጋዛ በካን ዩኒስ ከባድ ውጊያ እንዳካሄዱና በሰሜን የምትገኘው የጋዛ ከተማም ውጊያው መቀጠሉ ተዘግቧል። በግብጽ ድንበር ላይ ከምትገኘው ራፋ ውጪ በጋዛ የእርዳታ ስርጭቱ በአብዛኛው መቆሙን የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። 1.9 ሚሊዮን ሰዎች መፈናቀላቸውን ያስታውቀው ኦቻ ባለፈው ሳምንት ብቻ በ10 ሺህ የሚቆጠሩ ሰዎች ራፋ መድረሳቸውን ገልጿል። ይህ በእንዲህ እንዳለ የተመድ የጸጥታው ምክር ቤት ልዑካን ቡድን የጋዛ መተላለፊያ የሆነውን ራፋን ለመጎብኘት ዛሬ ሰኞ ግብጽ ገብተዋል። ልዑኩ ግብፅ የገባው ምክር ቤቱ በእስራኤል እና በአማስ መካከል የተኩስ ማቆም ስምምነት እንዲፈጸም ሊያስተላለፍ የነበረውን የውሳኔ ሀሳብ አሜሪካ ድምፅን በድምፅ በሻረችበት ከቀናት በኋላ ነው። በግብፅና በተባበሩት አረብ ኤሚሬትስ የተዘጋጀው የአንድ ቀን ጉብኝት በመድረግ ላይ ያለው የሰብአዊ ቀውሱ እጅግ አሳሳቢ በሆነበትና የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በጋዛ ያለውን ሁኔታ የመቃብር ስፍራ ሲሉ በገለጹበት ወቅት ነው። የሩሲያን እና የእንግሊዝን ጨምሮ 12 የሚሆኑ አምባሳደሮች የልዑካን አባላት መሆናቸው ታውቋል። በፍልስጤማውያን ላይ እየደረሰ ያለው ስቃይ እንዳላዩ ማለፍ አይቻልም ሲሉ የግብፁ የውጭ ጉዳይ ሚኒስትር ለልዑካኑ ቡድን ተናግረዋል። በተመድ የተባበሩት አረብ ኤምሬስ ልዑክ የሆኑት ላና ኑሰቢህ በበኩላቸው ጉብኝቱ በጋዛ የፍልስጤማውያንን ስቃይና ውድመት ብቻ ሳይሆን ተስፋቸውንና ጥንካሬያቸውንም ለማሳየት ነው ብለዋል። የተኩስ አቁም ስምምነት ላይ መደረስ ባለመቻሉ ቅሬታቸውን የገለጹት በተመድ የፍልስጤማውያን ፍልሰተኞች ድርጅት ኃላፊ ፊሊፔ ላዛሪኒ በጋዛ ሰርጥ ደህንነቱ የተጠበቀ ቦታ እንደሌለና አንድ ሚሊዮን ሰዎችን የያዘው የተመድ ሰፈርም ጥቃት እንደደረሰበት አስታውቋል። በጋዛ ረሃብ እንዳለና ሰዎች እስከ ሶስት ቀናት ካለ ምግብ እንደሚያሳልፉ ኃላፊው ጨምረው ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ፕሬዚዳንታቸውን ለመምረጥ ትናንት እሁድ ድምፅ መስጠት የጀመሩት ግብፃውያን ዛሬ ሰኞም ለሁለተኛ ቀን ድምፅ ሲሰጡ ውለዋል። በምርጫው በስልጣን ላይ ያሉት ፕሬዚደንት አብዱልፈታህ አልሲሲ ካለምንም ተፎካካሪ እንደሚያሸንፉና እስከ 2030 ማለትም ለሚቀጥሉት ሰባት ዓመታት በስልጣን ላይ እንደሚቆዩ ይጠበቃል። ለሶስት ቀናት ያህል ድምፅ በሚሰጥበት ምርጫ በመካሄድ ላይ ያለው አገሪቱ በታሪኳ በከፍተኛ የኢኮኖሚ ቀውስ በተመታችበት ወቅትና 15 ሚሊዮን ከሚሆነው ሕዝብ ውስጥ ከሶስት እጅ ሁለቱ ከድህነት ወለል በታች በሚኖሩበት ወቅት ነው። የኢኮኖሚ ቀውሱ የመጣው በብልሹ አስተዳደር እንዲሁም ኮቪድ-19 ባስከተለው ዳፋ እና በዩክሬን የሚካሄደው ጦርነት በዓለም ኢኮኖሚ ላይ ባስከተለው ችግር ነው። ምርጫው በተጨማሪም በእስራኤልና ሐማስ መካከል የሚካሄደውን ጦርነት ጥላውን አጥልቶበታል ተብሏል። የግብፃውያኑ ትኩረት በአጠቃላይ በሚባል ሁኔታ በምስራቅ የአገሪቱ ድንበር በኩል ያለው ጦርነትና የፍልስጤማውያን ስቃይ ላይ ነው ተብሏል። በዚምባብዌ በሳምንቱ መጨረሻ የተካሄደውን የማሟያ ምርጫ ውጤት እንደማይቀበሉ እና ጉዳዩን ወደ ፍርድ ቤት እንደሚወስዱ ተቃዋሚ ፓርቲዎች ትናንት እሁድ አስታውቀዋል። ቅዳሜ ዕለት ዘጠኝ የሚሆኑ የማሟያ ምርጫዎች ለማድረግ ታቅደው የነበረ ቢሆንም ውጥንቅጥ በበዛበት የቅድመ ምርጫ ሂደት አብዛኛዎቹ የተቃዋሚ እጩዎች እንዳይወዳደሩ በፍርድ ቤት በመታገዳቸው ሳይሳተፉ ቀርተዋል። የፕሬዝደንት ኤመርሰን ምናንጋጋዋ ዛኑ ፒኤፍ ፓርቲ ሁለት ሶስተኛውን የፓርላማ ወንበር ለመያዝና ህገ መንግስቱን መቀየር የሚያስችል ድምፅ ለማግኘት አስር ተጨማሪ መቀመጫዎች ማግኘት ብቻ ይጠበቅበታል ተብሏል። ምርጫው የሐሰት ምርጫ ነው፣ ህገ መንግስቱንም የሚጻረር ነው ሲል የዜጎች ቅንጅት ለለውጥ የተሰኘው ዋናው ተቃዋሚ ፓርቲ ባወጣው መግለጫ አስታውቋል። ለሕግ ኮሚሽኑ ቅሬታውን እንደሚያሳውቅም ፓርቲው ገልጿል። ባለፈው ነሐሴ በተደረገው ምርጫ የፕሬዝደንት ናንጋጋዋ ፓርቲ ከ280 የፓርላማ መቀመጫዎች ውስጥ 177ቱን ሲያሸንፍ ተቃዋሚው 104 አግኝቶ ነበር። ከሁለት ወራት በኋላ 14 የፓርላማ አባላት መባረራቸውን ተከትሎ 9 የማሟያ ምርጫዎች እንዲደረጉ ተወስኖ ነበር። ቀሪዎቹ አምስት ወንበሮች በተመጣጠነ ውክልና መሰረት የሚሞሉ ናቸው ተብሏል። ታዛቢዎች እንደሚሉት ገዢው ዛኑ ፒኤፍ የፕሬዚደንቱን ሁለት የስልጣን ዘመን ገደብለ በመሻር የምናንጋጋዋን ስልጣን ለማስረዘም በመሞከር ላይ ነው። በመጨረሻም በኢስታንቡል የመኪና አደጋ ፈጥሮ አንድ የ38 ዓመት ዕድሜ ያለውንና በሞተር ብስክሌት መልእክት አስተላላፊ የሆነን ግለሰብ የገደለው የሶማሊያው ፕሬዚደንት ልጅ ተላልፎ እንዲሰጥና ለፍርድ እንዲቀርብ በቱርክ መንግስት ላይ ግፊቱ ጨምሯል። የቱርክ ባለስልጣናት ሞሐመድ ሐሳን ሼክ መሐመድ እንዲያዝ እና ከሀገር እንዳይወጣም ትእዛዝ ቢያስተላለፉም ግለሰቡ ማዘዣ ትእዛዙ ከመውጣቱ በፊት ቱርክን ለቆ መውጣቱ ታውቋል። የቱርክ የፍትህ ሚኒስትር የሶማሊያ ፕሬዚደንት ልጅ የሆነው ሞሐመድ ሐሰን ተላልፎ እንዲሰጥ ዓለም አቀፍ ሂደት መጀመሩን ቢያሳውቅም ዝርዝር ጉዳዮችን አልተናገሩም። በሞተር ብስክሌት መልእክት በማስተላለፍ ሥራ ላይ የተሰማሩ በደርዘን የሚቆጠሩ ሰዎች ትናንት እሁድ፣ ሞሐመድ ሐሳን ለፍርድ እንዲቀርብ በመጠየቅ ሰልፍ ወጥተዋል። በቱርክ የሚገኙና በጉዳዩ ላይ ለመናገር ፍቃድ ባለማግኘታቸው ማንነታቸው እንዳይጠቀስ የፈለጉ ዲፕሎማት ለአሶሲትድ ፕሬስ እንደገለጹት የፕሬዚደንቱ ልጅ ተጎጂውን ወዲያውኑ ወደ ሆስፒታል መውሰዱንና በኋላም ዱባይ ወደ ዱባይ መጓዙን ገልጸዋል። መኪናው የኤምባሲው ንብረት እንደሆነና ከዚህ ቀደም በቱርክ ነዋሪ የነበሩት የፕሬዚደንቱ ቤተሰቦች ለዲፕሎማቶች በሚሰጥ ፓስፖርት እንደሚጓዙ ዲፕሎማቱ ጨምረው ገልጸዋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተጠቃሏል። ለቀሪው ዝግጅቶች ወደ ስመኞች መልሳቸዋሉ። እንግዱን ለዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስወስት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የዛሬ ሰኞ ከ11 2016 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እና በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ አብይ ርዕስ ዘገባው እንለፍ። በአማራ ክልል በኢትዮጵያ መንግስትና በፋና ታጣቂዎች መካከል በሚደረገው ውጊያ ውስጥ ምንም ተሳትፎ የሌላቸው ሰላማዊ ሰዎች በድሮን ጥቃት መመታታቸውን የአሜሪካ ድምፅ ያነጋገራቸው የደቡብ ወሎ ዞን ነዋሪዎች ገለጹ። ነዋሪዎቹ ተፈጸመ ባሉት ጥቃት የሞቱ ሰዎች ቁጥር ጠቅሰው የተናገሩ ሲሆን የአሜሪካ ድምፅ ቁጥሩን ከሌላ ወገን ማረጋገጥ አልቻለም። መስፍን አራጌ ያጠናቀረውን ዘገባ ሀብታሙስ ያቀርበዋል። በአማራ ክልል ደቡብ ወሎ ዞን ሳይንት ዳንሳ ከተማ ነዋሪ መሆናቸውን በስልክ የገለጹልንና ስማቸው አየር ላይ መዋሉ እንደሚያሰጋቸው ጠቅሰው ስማቸውን እንዳንጠቅሰ የጠየቁን አንድ ነዋሪ ትናንት ዳር 30 2016 ዓ ም ከምሽቱ 12 ሰዓት ገደማ ከተማዋ ላይ የከባድ መሳሪያ ጥቃት ከመሰንዘሩ በፊት ቀይዋሻና ጓሳ በሚባሉ አካባቢዎች በመከላከያውና በፋኖ ታጣቂዎች መካከል ውጊያ ሲደረግ መቆየቱን አመልክተዋል። ደንሳ ከተማ አካባቢ ድሮ ሆኗ በጣም ስዞር ነበርና ምሽት አካባቢ ላይ ከተማ ለቀው ወደ ገጠር የሚገቡ ወጣቶች ነበሩ። ጓደኞቻችን ንጽሀን ማለት ነው። ሳኖ ወይም ታቃ የሚባሉት አካባቢ አይደሉም። እነዚህ ከተማው ዳር ላይ ብቃ፣ ያው ከቢያንስ በአይን ያየ ናቸው። የሞቱትን ከሰላሳ አምስት በላይ ለአይናችን አይተን የቤተ ቀብረናል። ያው የሚታወቁት ማለት ነው። ሁለት ሰዎች ማንነታቸው አይለይም ና ያው የኛ ናቸው የሚል በመጥፋቱ ምክንያት እስካሁን ክርስቲያን ነበሩ። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ በመንግስት ስራ ላይ እንደሚተዳደሩ የገለጹ ሌላ የዳንሳ ከተማ ነዋሪ ኤፍኤስአር እየተባለ በሚጠራው የጭነት መኪና ላይ ተሳፍረው በነበሩ ሲቪሎች ላይ ጥቃት መድረሱን ተናግረዋል። ደንሳ ላይ እንግዲህ የተመታው በአምሳ እና በላይ የሚገመት ነው። አርባ ስምንት ምቶ አለ። ከአምስት ከአስር የሚሆነው ተዛማል ተርፈዋል። ቀያሻ ላይ እንደተሰበሰቡ በተሰበሰቡበት ቦታ ላይ ድሮን ጥሎ ስምንት በተጨባጭ ምቶ አለ። ቁስለኛው ቁስለኛ ከአስር በላይ ነው። ከተማው ላይ የተመታው በድሮን ለሊት ቀበራውን ተፈጽሟል። ባለወልድ ጊዮርጊስ፣ አቦ፣ ሚካኤል እና ገጠር ቦታዎች ደግሞ በጣም በርካታ ናቸው። በጥቃቱ ጉዳት የደረሰባቸው እንዳሉና በወቅቱ በተፈጠረው መደናገጥ በከተማው ያለው ና ጣቢያ ተገቢውን አገልግሎት መስጠት እንዳልቻለ በግል ስራ የሚተዳደሩት አስተያየት ሰጪ አክለው ተናግረዋል። ሕክምና የተወሰኑ ሰዎች አግኝተዋል። ቢያንስ ሁለት ሰው አካባቢ የሚሆኑ ያው ቀላል ጉዳት ፍንጣሬ መሰለኝ ያገኛቸው እነሱን ሕክምና ያገኛሉ። መጨረሻ ላይ ያው አስተማማኝ ሳይሆን ሲቀር ግልኮስ ተክለውላቸው ሁሉ የጠፉበት ሁኔታ ነበር ያለው። ያው መከላከያ እየመጣ ነው በሚል ሰበብ እንትንም ጠፋ። የሕክምና ባለሙያውም ዘግቶ ጠፉ። የሕክምና ባለሙያው ዘግተው በሚጠፉበት ሰዓት እነዚህኞቹም የተጠጉት መሰላቸው ያው በዛ ምክንያት እየነቀልንላቸው ወጡ፣ እየቤተሰቦቻቸው ሄዱ፣ ህክምናም ብዙም ሳያገኙ። በመንግስት ስራ የሚተዳደሩት ደግሞ ከመጠነኛ ህክምና በኋላ የጤና ጣቢያው ባልደረቦች ከአካባቢው ለመሄድ ተገደው እንደነበረም ጠቁመዋል። ሕክምና የተወሰነ ያገኘዋሉ ቢሆንም ሕክምናቸውን ሳይጨርሱ ነው ከጤና ጣቢያ ወጡት። ለምን ጨርሱን አልመጥተው መከላከያ ከሚሉ አንጻር ጤና ጣቢያው ስጋት ላይ ስለሆነ የገባ ብዙም የለም። ያነጋገርናቸው ነዋሪዎች የሞቱ ሰዎችን ቁጥር በተመለከተ የተለያየ ቁጥር የገለጹ ሲሆን የአሜሪካ ድምፅ ቁጥርን በተመለከተ ከሌላ ወገን ማረጋገጥ አልቻለም። ሆኖም የደንሳ ጤና ጣቢያ ባልደረባ እንደሆኑና ስማቸው እንዳይጠቀስ ድምፃቸውም እንዳይተላለፍ የገለጹ አንድ ባለሙያ ደረሰ ከተባለው ጥቃት በኋላ ጤና ጣቢያው ውስጥ አስራ ሰባት ሰዎች ከባድ የመቁሰል አደጋ ደርሶባቸው እንደመጡና አራት በህክምና ላይ ያሉ ሕይወታቸው ማለፉን ነግረውናል። ይህ ዘገባ እስከተጠናቀረበት 11 ሰዓት ድረስ ለከተማዋ ቅርብ በሆኑ አካባቢዎች የተኩስ ልውውጥ እንደሚሰማ አስተያየት ሰጪዎች የተናገሩ ሲሆን የደረሰውን ጉዳት ማወቅ አለመቻሉን አክለው አብረርተዋል። ከተማውን በአስፈሪ ድባብ ውስጥ እንደሚገኝ አመልክተዋል። የመሐል ሳይንት መንግስታዊ አመራሮች ከከተማዋ ከወጡ ወር እንዳለፋቸው አስተያየት ሰጪዎች አመልክተዋል። በዚህም የአመራሩን አስተያየት ለማካተት አልተቻለም። የደቡብ ወሎ ዞን መንግሥት ኮሚኒኬሽን መምሪያ ኃላፊ ኢያሱ ዮሐንስ ጋር የስልክ ሙከራ አድርገን ስልካቸው ከአገልግሎት መስጫ ክልል ውጪ ስለሚል ምላሻቸውን ማካተት አልተቻለም። የአማራ ክልል መንግሥት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልላቸውም አልተነሳልንም። በስልክ ላይ ያቀረብነው የጽሑፍ መልእክትም ምላሽ አልሰጡንም። ከዚህ ቀደም ተመሳሳይ ጥያቄ ያቀረብንላቸው የሰሜን ወሎ መንግሥት ኮሚኒኬሽን መምሪያ ኃላፊ በወቅታዊ የክልሉ ጸጥታ ጉዳይ ላይ መረጃም ሆነ አስተያየት የሚሰጠው በአስቸኳይ ጊዜ አዋጁ የተቋቋመው ኮማንድ ፖስት ነው ማለታቸው ይታወሳል። በሰሜንና ደቡብ ወሎ ዞን እንዲሁም በምስራቅ ጎጃም አካባቢዎች በድሮን የታገዘ ጥቃት እንደተፈጸመ ነዋሪዎች ለአሜሪካ ድምፅ ተጋግመው ይናገራሉ። በቀረበው ክስ ዙሪያ ግን በክልሉም ሆነ ከፌዴራል መንግስትም የቀረበ ማስተባበያ አሊያም ማረጋገጫ የለም። በተባበሩት መንግስታት የሰብዓዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ባለፈው ህዳር 7 2016 ዓ ም ባወጣው ሪፖርት በመከላከያውና በፋኖ ታጣቂዎች መካከል የሚደረገው የተኩስ ልውውጥ ቀጥሎ በአማራ ህዝብ ላይ የከፋ ጉዳት ያስከተሉት የድሮንና ሌሎች ጥቃቶች ጽሕፈት ቤቱ እንደሚያሳስበው ገልጸው ነበረ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ምዕራብና ቄሌም ወለጋ ዞኖች ውስጥ ባለው የጸጥታ ችግር ምክንያት የደረሰ የቡና ምርታቸውን መሰብሰብ እንዳልቻሉ ነዋሪዎች ገለጹ። የሁለቱ ዞኖች ልዩ ልዩ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረገው ውጊያ በቡና ማሳቸው ላይ ተገኝተው ምርታቸውን እንዳይሰበስቡ በጸጥታ ኃይሎች ተከልክለዋል። የኦሮሚያ ክልል ግብርና ቢሮ ደግሞ በሁሉም የክልሉ ቡና አብቃይ አካባቢዎች ላይ ምርቱ በተመሳሳይ መልኩ እየተሰበሰበ ነው ሲል አስታውቋል። የጸጥታው ችግር በቡና ምርት ስብሰባ ላይ ያሳደረውን ጫናና የነዋሪዎቹን አቤቱታ አስመልክቶ ከቡናና ሻይ ባለስልጣን፣ ከኦሮሚያ ህብረት ስራ ማከፋፊያ ኤጀንሲ፣ ከኦሮሚያ ቡና ዩኒየን እና ከክልሉ የጸጥታ ቢሮ ምላሽና አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ፀሐይ ዳምጠው ተጨማሪ አላት። በኦሮሚያ ክልል በምዕራብና ቄለሞለጋ ዞኖች የልዩ ልዩ ወረዳዎች ነዋሪ አርሶ አደሮች በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ምክንያት የደረሰ የቡና ምርታችንን መሰብሰብ አልቻልንም ሲሉ አቤቶቻቸውን ለአሜሪካ ድምጽ በስልክ ገልጸዋል። የቄለሞለጋ ዞን ጊዳሚ ወረዳ ነዋሪ እና አርሶ አደር እንደሆኑ ገልጸው ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ ከዚህ ቀደም አልፎ አልፎም ቢሆን ምርቱን እየሰበሰቡ እንደነበር አስታውሰው ዘንድሮ ግን ጭራሹን ወደ ቡና ማሳ እንዳንሄድ ተከልክለናል ይላሉ። አሁን በጊዳሜ ያለው የጸጥታ ችግር እጅግ ከባድ ነው። ወጥተን መግባት አልቻልንም። የደረሰ የቡና ምርታችን እንኳን ለመሰብሰብ ተቸግረናል። የመንግስት ጦር ቡናው ስር ነው ያለው። ለመልቀም ወደ ጫካው ስንሄድ ምንም ሳይጠይቁን ይመቱናል። አያስጠጉንም። ወጣት ልጆች ይዘን ወጥተን ለመሰብሰብ አንችልም። ምርቱ እየተበላሸብን ነው። ለማን አቤት እንበል? ከድርድሩ በፊት በአካባቢው የነበሩት የኦሮሞ ነጻነት ኃይሎች አሁን በአካባቢው ላይ የሉም። በምዕራብ ወለጋ ዞን ቆንዳላ ወረዳ በሚገኙ ቀበሌዎች ውስጥ በመንግስትና በታጣቂ ኃይል መካከል የተኩስ ልውውጥ እንዳለ የገለጹ የወረዳው ነዋሪና አርሶ አደር ለቡና ለቀማ ጫካው አጠገብ መድረስ አልቻልንም ሲሉ ያማራሉ። ኦሚሽን ቡና ገር አሉማ ነገኛ ከናብጭን ከወልቀበት ኦሚሽን አሁን ቡና ደርሷል ባስተዳደጉ ጫካ በመሆኑ የመንግስት የጸጥታ ኃይሎች ወደዚያ አያደርሱንም። ስንጠይቃቸው አመጣጣችሁ ለሸኔ ምግብና መረጃ ለማድረስ ነው እያሉ ይከለክሉናል። ዘንድሮ ቡናዋ አፍርቷል። ምርቱን በወቅቱ ካልሰበሰብን ደግሞ ከንቱ ነው። መንግስትም ሆነ ታጣቂው ኃይል ምርት ሰብስበን እስክንጨርስ እጃቸው ከህዝቡ ላይ እንዲያነሱ እጠይቃለሁ። የቄለም ወለጋ ዞን አንፊሎ ወረዳ ነዋሪ እንደሆኑ የጠቀሱት አቶ አያና ጉድናም በሰላም እጦት ምክንያት የደረሱ ሰብሎች እየተበላሹ እንደሆኑ አመልክተዋል። ለሚል በኤረቄ ሆጅዛውጅገጠቡ ህዝቡ ከቤቱ ወጥቶ መስራት አቅቶታል። የዘራነውን ሰብል አዝመራውን ለ መሰብሰብ ተቸግረናል። ዘንድሮ ቡና ጥሩ ምርት ቢይዝልንም እየተበላሸ ነው። ወጣት ሴቶችና ወንዶች ለስራ ይዘን መውጣት አንችልም። የጸጥታው ኃይሎች በጣም እያወኩን ብዙ ችግሮች እያደረሱብን ነው። ከዚህ በፊት ታጣቂዎቹ ለጥቆማ ነው የመጣችሁት እያሉ ወደ ጫካ እንዳንሄድ ይከለክሉን ነበር። ዘንድሮ ደግሞ የመንግስት ኃይሎች ናቸው ከልካዮቹ። በሁለቱ መካከል አጣውቂን ገብተን እንዳንሰራ ተቸግረናል። የሁለቱ ዞኖች አርሶ አደሮች ባነሱት ቅሬታ ላይ የጠየቅናቸው የኦሮሚያ ክልል የግብርና ቢሮ ምክትል ኃላፊና የቡናና የፍራፍሬ ልማት ኃላፊ አቶ መሐመድ ሳኒ አሚን ቡና አብቃይ በሆኑ የክልሉ ሁሉም አካባቢዎች ምርቱ እየተሰበሰበ ነው ሲሉ ለአሜሪካ ድምጽ አስታውቋል። በሁሉም ዞኖች ላይ ምርቱን በጥራት ለመሰብሰብ የሚያስችል ስራ እያከናወንን ነው። የጸጥታ ችግሩ ምንም ተጽዕኖ አልፈጠረብንም። ግለሰቦች ያሉትን ቢሉም እኛ ግን በየዓመቱ ከሁሉም ቡና አብቃይ አካባቢዎች ምርት እየሰበሰብን ነው። አንቺ ያነሳሽው መረጃ የለኝም። ከምመለከታቸው የመንግስት መዋቅሮች ማለትም ከኦሮሚያ ክልል ቡናና ሻይ ባለስልጣን፣ ከኦሮሚያ ቡና ዩኒየን፣ ከኦሮሚያ ክልል የጸጥታ ቢሮና አስተዳደር ከኦሮሚያ ህብረት ስራ ማህበራት ማስፋፊያ ኤጀንሲ ምላሽና አስተያየት ለማግኘት ያደረግነው ሙከራ አልተሳካም። ይሁንና የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ በቅርቡ ለአሜሪካ ድምፅ እንደተናገሩት አርሶ አደሩ የደረሰውን ሰብል እንዳይሰበስብ እንቅፋት የሚፈጥረው የሸኔ ታጣቂ ነው ሲሉ መግለጻቸው አይዘነጋም። የኮሚኒኬሽን ቢሮ ኃላፊ ተጠያቂ ያደረጉት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግን ውንጀላውን እንደማይቀበሉ ማስተባበላቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በኢትዮጵያ ያሉ ግጭቶች በሰላም እንዲፈቱ የሰብአዊ መብት ተሟጋች ተቋማት ጥሪ ማቅረባቸውን ቀጥለዋል። ኢሰመኮና ኢሰመጉ ዓለም አቀፍ የሰብአዊ መብቶች ቀንን መነሻ በማድረግ ባወጧቸው መግለጫዎች ለሰብአዊ መብት ጥሰት ዋነኛ መንስኤ የሆኑ ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ አሳስበዋል። የኢሰመኮ ምክትል ዋና ኮሚሽነር ራኬ መሰለና ና የኢሰመጉ ምክትል ዋና ዳይሬክተር አቶ ተስፋይ ገመቹ በሰጡን አስተያየት ለግጭቶች ብቸኛ መፍትሄ ነው ያሉት የድርድር አማራጭ ተስፋ ሊቆረጥበት እንደማይገባ ገልጸዋል። በዚህ ጉዳይ ላይ ከመንግስት አካል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ዝርዝራለሁ። ትናንት ህዳር 30 ቀን 2016 ዓ ም የተከበረውን 75ኛውን ዓለም አቀፍ የሰብአዊ መብቶች ቀን በማስመልከት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንዲሁም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባወጡት መግለጫ ለግጭቶች ዘላቂ መፍትሄ ለማምጣት ሁሉም የሚመለከታቸው አካላት ግልጽና አካታች የሰላም ሂደቶችን እንዲከተሉ ዳግም ጥሪ አቅርበዋል። ዓለም አቀፉ የሰብአዊ መብቶች ቀን በኢትዮጵያ የሚከበረው ግጭቶች በአገሪቱ አጠቃላይ የሰብአዊ መብት ላይ የሚያሳድሩት ተጽዕኖ በቀጠለበት ወቅት ነው። እነዚህ ግጭቶች እልባት እንዲያገኙ ከማድረግ አንጻር ታዲያ መንግስት የመሪነቱን ሚና መውሰድ እንዳለበት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ይገልጻሉ። የሰብአዊ መብቶች ሁኔታዎችን በጣም አሳሳቢ ደረጃ ያደረሰው ጉዳይ በተለያዩ የሀገራችን ክፍል የሚከሰቱ በተደጋጋሚ ያገረሹ፣ አንዳንዴም ቀነስ እያለ ያሉ ግጭቶች አሉ። እነዚህ ግጭቶችን ግልጽና አካታች በሆነ ሂደት ዘላቂ መፍትሄ መስጠት እንደሚያስፈልግ አንስተን ነበር። አሁንም ይህንን አጋጣሚ በመጠቀም እነዚህ ግጭቶች ዘላቂ መፍትሄ እንዲያገኙ ሁሉም መረባረብ እንዳለበት መንግስት፣ በተለይ ደግሞ የተጀመሩ የምክክርና የዘላቂ ሰላም ሂደቶችን በማጠናከር ከሲቪክ ማህበረሰብ ጋር ከዓለም አቀፍ ማህበረሰቡም ጋር በመተባበር እነዚህ ሂደቶች በተጠናከረ ሁኔታ ውጤት እስኪያመጡ ድረስ በተጠናከረ ሁኔታ ሊሰራባቸው ይገባል። የኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም እንዲሁ ግጭቶችን የማስቆም ዋነኛ ኃላፊነት የመንግስት መሆኑን ያስረዳሉ። ግጭት ቀስቃሽ ነገሮች እዚህም እዛም አሉ። እንደዚህም ደግሞ በሰሜን በተለይ በአማራ ክልል ላይ ያለው ግጭት በጣም ተስፋፍቶ ብዙ ጥሰት እያደረሰን ያለው ያ ብቻ ሳይሆን በኦሮሚያም ክልል ተደጋጋሚ የሆኑ የሰብአዊ መብት ጥሰቶች እያየን ነው። ስለዚህ መንግስት እነዚህም ማስተካከል እንዲችል ኃላፊነቱን እንዲወጣ ሰላምን ለማምጣት ሁሉ ከሰሞኑ አማራና ትግራይን ጨምሮ በተለያዩ ክልሎች ጉብኝት ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ የሰብአዊ መብቶች ቀንን አስመልክተው ባስተላለፉት መልእክት በመላው ኢትዮጵያ በተለይም በአማራና በኦሮሚያ ክልሎች ያሉ ለሰላማዊ ዜጎች ፈታኝ ሁኔታዎች አፋጣኝና በቂ ትኩረት እንዲሰጣቸው እንዲሁም መሰረታዊ የሰብአዊ መብቶችን ለማስጠበቅ ውጤታማ እርምጃዎች እንዲወሰዱ ጥሪ አቅርበዋል። የሰብአዊ መብት ተሟጋቾችን ጨምሮ ሌሎችም የሀገር ውስጥና የውጭ አካላት ግጭቶች ሰዎችን በድርድር የመፍታት ጥሪ ማቅረባቸውን ቢቀጥሉም ከፕሪቶሪያው የሰላም ስምምነት በኋላ ውጤታማ ድርድር ማድረግ አልተቻለም። በመንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ በሁለት ዙር የተደረገው ድርድርም ያለ ስምምነት ሲቋጭ በአማራ ክልል ያለውን ግጭት ለማቆም በይፋ የተጀመረ ድርድርም ይሁን የድርድር እንቅስቃሴ የለም። ይህን ጉዳይ በተመለከተ ከመንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ሚኒስትሩ ዶክተር ለገሰ ቱሉ ለስልክ ጥሪ ምላሽ ባለመስጠታቸው ሊሳካልን አልቻለም። ሆኖም ግጭቶችን ለማቆም ከሰላማዊ መንገድ ውጭ ሌላ አማራጭ የለም የሚሉት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ የድርድር መንገዶች ተስፋ ሊቆረጥባቸው አይገባም ሲሉ ይመክራሉ። ሰላም የማስፈን ሰብአዊ መብቶችን ሙሉ ለሙሉ የማስከበር የማስጠበቅ ሁኔታ ሂደት ነው። ድርድሮችም ያው በተለይ ወደ ግጭት ያመሩ አለመግባባቶች ብዙ ጊዜ ወደ ድርድር፣ ወደ ጠረጴዛ ለመምጣት ትንሽ ጊዜ ይፈጅባቸዋል። ነገር ግን ምንም ተስፋ ሳንቆር ተሳምሰላጅ በዚህ ሂደት፣ በሰላሙ ሂደት ሌላ አማራጭም ስለሌለ፣ በሰላሙ ሂደት ዘላቂ መፍትሄ እስክናል መንግስት፣ የሚመለከታቸው አካላት፣ ሲቪል ማህበራት በዚህ ሂደት ላይ ተሳትፈው ይህንን ለማሳካት ሁላችንም አብረን እንድንጠር። የኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም ይህን ሀሳብ ይጋራሉ። ዘንድሮ ዓለም አቀፍ የሰብአዊ መብቶች ቀን ነጻነት እኩልነትና ፍትህ ለሁሉም በሚል መሪ ቃል ነው እየተከበረ የሚገኘው። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀኑን በማስመልከት የሚያካሂደውን አመታዊ የሰብአዊ መብቶች ፊልም ፌስቲቫል ዛሬ ጀምሯል። በማህበረሰቡ ዘንድ በሰብአዊ መብቶች ዙሪያ ግንዛቤን ለመፍጠር ታስቦ የሚካሄደው ይህ ፌስቲቫል ዘንድሮ ሲካሄድ ለሶስተኛ ጊዜ ሲሆን ከአዲስ አበባ በተጨማሪ በተለያዩ የኢትዮጵያ ከተሞችም ይካሄዳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደዚህ ወደ ዩናይትድ ስቴትስ ስንመለስ ደግሞ ዩናይትድ ስቴትስ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ቀጣይነት ባለው መልኩ በመደገፏ የሚሰነዘርባት ትችት እየጨመረ ባለበት በዚህ ወቅት ትናንት እሁድ የአቋማን ትክክለኛነት በመግለጽ ተከላክላለች። በጎን ለጎንም የፍልስጤም ሲቪሎችን ደህንነት የመጠበቅ አስፈላጊነትንም በድጋሚ ያሰምታለች። በዚህ ዙሪያ ቬሮኒካ ባልደራስ ያደረሰችንን ዘገባ ደረጃ ደስታ ያቀርበዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት እሁድ ወታደሮቻቸው በጋዛ ያደረጉት ግስጋሴ በበለጠ ኃይልና ግፊት የገለጹት በዚህ መንገድ ነው። ሀማስን የማጥፋት ሁሉንም ታጋቾቻችን የማስመለስ ጋዛ እስከ መቼውም የእስራኤል ስጋት መሆኗን እስክታቆም የተገባው ቃል እስኪፈጸም የሚሉትን ሁሉንም ግቦቻችን ለማሳካት፣ ኔታንያሁ ባለፈው ሳምንት የተባበሩት መንግስታት የጸጥታው ምክር ቤት በአስቸኳይ የተኩስ አቁም እንዲደረግ የሚጠይቀውን ውሳኔ በመቃወም ድምፅን በድምፅ በመሻር መብቷ ውድቅ በማድረጓ አሜሪካን አመስግነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት እሁድ በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ዝግጅት ላይ ቃለ መጠይቅ በሰጡበት ወቅት ውሳኔውን አብራርተዋል። ሐማስ አሁንም እስካለ ድረስ ልክ እንደነበረ ሆኖ እንደ አውሮፓውያን አቆጣጠር ጥቅምት ሰባት የነበረውን አሁንም አሁንም የመፈጸም ዓላማ ያለው ከሆነ ያ በቀላሉ ችግሩን የበለጠ ያባብሰዋል። ብሊንከን እስራኤል ራሷን ለመከላከል የሚያስፈልጋትን ድጋፍና መሳሪያ የመስጠትን አስፈላጊነት አጽንዖት ሰጥተውታል። ይሁን እንጂ ያ ያለ ቅድመ ሁኔታ እንዳልሆነ ግልጽ አድርገዋል። ተግባራዊነታቸውንና የዓለም አቀፍ የሰብአዊ ሕግጋትን የማክበር ወሳኝ ግዴታን የሚያካትተውን ጨምሮ እንደ ማንኛውም አገር ሁሉ እነዚህ ሕጎች እስራኤል ላይም ተፈጻሚ ይሆናሉ። ይህም ሆኖ ግን በጋዛ የዜጎች ሞት እየጨመረ በመምጣቱ በየዓመቱ የዓለም ፈተናዎችን ለመወያየት በሚደረገው የዶሃ ፎረም ላይ የዩናይትድ ስቴትስ አቋም ጠንካራ ትችት ቀርቦበታል። የፍልስጤም ጠቅላይ ሚኒስትር መሐመድ ሽታያህ እንዲህ ይላሉ። እስራኤል ብቻ አይደለም። ፍልስጤማውያንን እየገደሉ እንዲቀጥሉ ለእስራኤላውያን የይሁንታ ፈቃድ ይሰጡ ናቸው። የዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲም ይህን አክለዋል። ዩናይትድ ስቴትስ ውስጥ ከአሜሪካ የውጭ ጉዳይ ሚኒስትር ብሊንከን ጋር በጣም ግልጽ የሆነ ውይይት አድርገናል። ሁላችንም የአረብና የሙስሊም ልኡካን በጣም ግልጽ ነበርን። ጥቃቱን ያቆሙ፣ በቂ የሰብአዊ አቅርቦቶችን ወደ ሁሉም ክፍሎች ይፍቀዱ፣ በጋዛ የሲቪሎች ጥበቃ ይረጋገጥ የሚሉ ቅድሚያ የምንሰጣቸው ነገሮች በግልጽ ተቀምጠዋል። በዶሃ ፎረም የተሳተፉት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬጅ ሰብአዊ የተኩስ አቁሙ እንዲታወጅ መማጸናቸውን እንደሚቀጥሉ ሲገልጹ የጄኔቭ የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ጦርነቱ በጋዛ ሰርጥ አካባቢ እያስከተለ ያለውን የጤና ተጽዕኖ በመጥቀስ አስጠንቅቀዋል። ብዙ ሰዎች ወደ ትንሽና በጣም ትንሽ ወደሆኑ አካባቢዎች በሜዳቸው መጨናነቅ ከበቂ ምግብ፣ ውሃ፣ መጠለያና የንጽህና አጠባበቅ ጥረት ጋር ተደምሮ በሽታን ለማስፋፋት ምቹ ሁኔታዎችን እየፈጠረ ነው። ድርጅታቸው በአካልና በአእምሮ የተዳከሙ የጤና ባለሙያዎችን የሚደግፉ ቡድኖችን ወደ አካባቢው ማሰማራቱንም የዓለም ጤና ድርጅት ኃላፊው ጠቁመዋል። እያዳመጣችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን የመጀመሪያውን ምዕራፍ ዝግጅቶቻችን አጠናቅን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው ምዕራፍ ወደ መጀመሪያ ዝግጅት አድርገን ወደያዝ ነው የሐኪሞን ይጠይቁ ከማለፋችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ። በቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ ሁለት። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሄዳቸው የቴሌቪዥን ውይይቶች ቀጣዩ ምዕራፍ ዝግጅት ላይ ነው። አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዮችና ተጋባዥ እንግዶች የተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል። ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች የስቱዲዮ እንግዶች ሃሳቦች፣ በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሀሳቦች በስፋት ይስተናገዳሉ። ይህ የዘጠና ደቂቃ ውይይት በአማርኛ በኦሮምኛና በትግርኛ የሚዘጋጅ ሲሆን የአማርኛው ክፍል በቅርብ ቀን ደርሶታል። በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ። ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ በቅርብ ቀን በአሜሪካ ድምፅ ተመልሰናል። የአሜሪካ ድምፅ ከዋሽንግተን ዲሲ መተላለፉን ይቀጥላል። አሁን ተከታዮ ሀኪሞን ይጠይቁ ነው። የምትመገበውን ትሆናለህ የሚለው አባባል ከጤና አንጻር ያለውን አንድምታ በሳይንሱ መነጽር የሚመረምር በሰውነታችን ውስጥ ካሉት የትየለሌ ረቂቅ ተዋህሲያን ጋር ያለውን ተራክቦና ብሎም በጠቅላላው የጤናችን ይዞታ ላይ የሚያሳድረውን ተጽዕኖ የሚፈትሽ ቅንብር ነው የዛሬው ሀኪሙን ይጠይቁ ለምሽቱ ይዞ የቀረበው ሙያዊ ትንታኔያቸውን የሚሰጡን ዶክተር ዘላለም ኃይሉ በዩናይትድ ስቴትሱ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር የረቂቅ ተዋሲያን ጥናት ክፍል ረዳት ፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው ዶክተር ዘላለም በእንግሊዝኛው አጠራር ማይክሮባዮም በሚል ጥቅል ስያሜ የሚጠሩት እነኚህ ቁጥራቸው እጅግ የበዛ በዋናነትም በወድቃችን ውስጥ የሚገኙት ረቂቅ ተዋሲያን ለሰውነት የሚሰጡት ጠቀሜታ እጅግ የላቀ ከመሆንም ባሻገር የሰውነታችን አንድ አካል ተደርገው በመታየትም ላይ ናቸው። የዚህን ፍሬ ነገር መሰረት በመረዳት ብንጀምር። አመሰግናለሁ። አሉላ ልክ ነህ። እንዳልከው እነዚህ ማይክሮባዮም በማለት በጥቅል የምንገልጻቸው ህዋሳት በሰውነታችን ውስጥ በጣም በከፍተኛ ቁጥር ነው የሚገኙት። እንዲሁም አዳዲስ የወጡ ጥናቶች እንደሚያመለክቱት እንደ አንድ ተጨማሪ ኦርጋን ወይም ለምሳሌ እንደ ሳንባችን እንደ ልባችን ወይንም እንደ ሌላ የሰውነት ክፍላችን እንደ ኩላሊት የራሳቸው የሆነ ጥቅም ያላቸው እንደ ኦርጋን ተደርገው ነው የሚወሰዱት። ከብዛታቸው አንጻር ማለት ነው። የሰውነታችንን ባላንስ ወይም መጠን የሚጠብቁ ናቸው። ሌላ ተጨማሪ አደገኛ ህዋስ እንዳይገባ የሚከላከሉ ናቸው። ጠቃሚ የሆኑ ንጥረ ነገሮችን ያመርታሉ። እንዲሁም ኒውትሪሽን የሚባለውን ንጥረ ነገር በሰውነታችን አብዞርብ እንድናደርግ የሚረዱ ናቸው። በዚህ ምክንያት የራሳቸው የሆነ ጥቅም ያላቸው ኦርጋን ማለት ይቻላል በሰውነታችን ውስጥ። ሌላው ባህሪያቸው ደግሞ ለምሳሌ ቫይረሶችን በምንጠቅስበት ጊዜ ሰውነታችን ውስጥ ለረጅም ጊዜ ከቆዩ በኋላ ከኛም ጋር የመዋሀድ ባህሪ ያላቸው አንደኛው የዘረመል ጥናት የሚያሳየው ለምሳሌ የሰውን ዘረመል በምትዘረዝርበት ጊዜና ሶስት ቢሊዮን አካባቢ ነው፣ በምታይበት ጊዜ ወደ ስምንት ፐርሰንት የሚሆነው ከነዚህ ከባክቴሪያ እና ከቫይረሶች የተዋጣ ነው። ስለዚህ በሕይወት ውደታችን ውስጥ የምናገኛቸው ኢንፌክሽኖች ፊርማ አስቀምጠው ነው በዘረመላችን ውስጥ የሚሄዱት ያ ማለት ያለብን ሰው ለምሳሌ ዘረመሉን የምታጠራቅም ከሆነ ከሁለት መቶ ከሶስት መቶ ዓመት በኋላ ምን አይነት ኢንፌክሽኖች እንደነበሩት ዘረመሉን በማጥናት መናገር ይቻላል። እንዲሁም ከዘመናዊ ጥናቶች ጋር በተያያዘ ለምሳሌ ቢሮክ ውስጥ የነበሩ ሰዎች በብላክ ዴይዝ ወይም ጥቁር ሕመም ተብሎ በሚጠራበት ጊዜ ከነዚህ ከዘረመላቸው ውስጥ እነዛን እንዲኒዎች ማግኘት ተችሏል። በሽታውን የሚያሳይ ዲኒዎች እስቲል ተቀምጦ ማግኘት ተችሏል። እና ያላቸው ጥቅም የሚገለጽ ነው በምንኖርበት ጊዜ ቅድም እንደዘረዘርኳቸው ብዙ የሚሰጡን ጥቅሞች አሉ። ሁለተኛ ደግሞ ሰውነታችን ወደፊት ለሚመጣ ኢንፌክሽን ወይንም ደግሞ ሌላ አደገኛ በሽታ እንዳይጋለጥ ከራሳችን ጋር በመዋሀድ እንደ ማስታወሻ ሜሞሪ በመሆን ራሳችንን የምንከላከልበት መንገድም ይሆናሉ ማለት ነው። እነዚህ ጥቂቶቹ ናቸው። ከዚህም በላይ ብዙ የተጠቀሱ ጥቅሞች ሊኖሩ ይችላሉ ስለ ማይክሮባዮም ዶክተር ዘላለም ከማይክሮባዮም ጉዳይ ሳንወጣ አመጋገባችንንና ጤናችንን የሚመለከተውን እናዛምድ። ቀደም ብሎ እንደተጠቀሰው በወደቃችን ውስጥ ከፍተኛ መጠን ያላቸው እነኚህ ረቂቅ ተዋሲያን ያሉበትን ከባቢ ሁኔታ የማያናጋ እንዲሆን የማድረግ አስፈላጊነት ትልቅ ስፍራ እያገኘ ነው። የምንመገበው ምግብ በዋናነት እንደ ፍላጎታችን ብቻ ሳይሆን ይህንን ሁኔታ ከግምት ያስገባ በማድረግ ለጤናችን ዋስትና ያጎናጽፋል የሚል ነው። ለዚህ መሰረቱ ምንድን ነው? ልክ ነው አሉላ። አመጋገባችንን በሚመለከት እንግዲህ አሁን ለምሳሌ ከዘመናዊ አኗኗር ዘይቤ ጋር በተያያዘ አንደኛው በጥናቶች የሚታየው ነገር የምንመገባቸው ምግቦች በመጀመሪያ ደረጃ ማይክሮባዮምን ነው ኢንፍሉዌንስ የሚያደርጉት። የምንመገባቸው ምግቦች ለምሳሌ በጣም ተፈጥሯዊ ወይንም ደግሞ በጣም ፕሮሰስ የሆኑ ከፋብሪካ የመጡ በሚሆኑበት ጊዜ በሰውነታችን ውስጥ የሚገኘው የማይክሮባዮም አይነት መጀመሪያ የሚቃወሰው እሱ ነው እና ትክክለኛውን አይነት ብዛህነት ደግሞ ሰፋ ያለ የማይክሮባዮም አይነት መያዝ ለጤንነት እንደ ተቀዳሚ ተደርጎ ነው። ይሄ በጣም በተደጋጋሚ በተደረጉ ጥናቶች የተረጋገጠ ነው። እንደምታውቀው አሁን በሆስፒታል ጉላ ሰዎች ሲሄዱ እንደ ድሮ ለምሳሌ የሆድ መረበሽ ያለውን በሽተኛ አንቲባዮቲክ እንዲወስድ ማድረግ ብቻ ሳይሆን ከአንቲባዮቲኩ በላይም ማይክሮባዮምን ሪፕሌስ የሚያደርግ የማይክሮባዮም ጥርቅም ያለው መጠጦች አብሮ የሚታዘዝበት ጊዜ ያለ ነው። አንዳንድ ባክቴሪያዎች እንደውም አንቲባዮቲክ በማዘዝ በሽታውን የሚያባብሱ እንዲሁም ብቻቸውን አንቲባዮቲክ ደግሞ ሊያድናቸው የማይችሉም ናቸው። ያ የሚያሳየ ማይክሮባዮሙን እስካልመለስን ድረስ ሙሉ ለሙሉ ተፈጥሮዊ ሁኔታውን ስለማንመልስ ፈውስ ሊገኝ የሚችልበትን መንገድ ይቀንሰዋል። በኖርማል እለታዊ አናኖራችን የምንበላው ምግብ፣ የምንጠጣው መጠጥ ይሄንን ማይክሮባዮም አይነቱን፣ ብዛህነቱን በመቀየር ጉልህምና ይኖረዋል። በምንታመምበት ወቅትም ከሚደረግልን የሕክምና አሰጣት መንገዶች ለምሳሌ ከተለመደው ላይ ጸረ ተዋሲያን መድኃኒት ከመጠቀም በተጨማሪ የተጎዳውን ማይክሮባዮም አብሮ ማከም እንደ ስታንዳርድ ፕራክቲስ እየተወሰደ የመጣ ነው። አንድ ሌላ ተዛማጭ ጭብጥ እናንሳ። የማይክሮባዮም ጥናት ቀደም ብለው አውሮፓ ውስጥ በአንድ ወቅት ብዙ ህዝብ ከጨረሰው ጥቁር ሞት የተባለው ወይም ብላክ ዴስ ከተባለው በሽታ ጋር የተያያዘበትን አንስተዋል። ስለዚህ በሽታ ምንነት ለማወቅ ጭምር የዚህ ጥናት ማስቻሉን ጠቅሰዋል። በተመሳሳይም የቀደሙ ዘረመሎችን በማጥናት የህዝቦችን ፍልሰት አካሄድ መረዳት ከየት ወዴት እንደፈለሱ ምን አይነት የተፈጥሮ ሁኔታዎችን ተቋቁሞ እንደዘለቁ ወይም ውድመት እንዳደረሱባቸው ማወቅ ማስቻሉን የሚዘረዝር ጥናት ተመልክቻለው። ስለዚህ ስ ምን ይነግሩናል? እንግዲህ አንደኛው ዲኤንኤ ይሁን ዘረመል የምንለው የተፈጥሯችን መሰረታዊ የሆነ አካል በጊዜ ውደት በቀላሉ የማይጠፋና ለረጅም ጊዜ መቆየት የሚችል ነገር ነው። ሰውነታችን የተሰራበት ፕሮቲን ወይንም ጡንቻ የሆነው በእንግሊዝኛ መስል የምንለው በፍጥነት እንግዲህ ከሞተን በኋላ የሚፈራርስና የሚጠፋ ሲሆን፣ ለምሳሌ በአጥንት ውስጥ የሚገኝ የዲኤን ሞለኪውል ወይንም ደግሞ ዘረመላችን ግን ለረጅም ጊዜ መቆየት የሚችል ነው። ብዙ እንደ ሙቀት ሊሆን ይችላል እንደ ቅዝቃዜ ሊሆን ይችላል። አይነቶችን ተቋቁሞ ለረጅም ጊዜ የሚቆይ ነው። ያንን በመጠቀም እንግዲህ ሳይንቲስቶች ለምሳሌ ከአጥንት ውስጥ የሚገኝ ከረጅም ጊዜ በፊት ያለፉ ሰዎችን በአርኪኦሎጂካል የተወሰዱ አጥንቶችን ከነሱ ውስጥ ዘረመል ፈልፍሎ በማውጣት የእነዛን ዘረመሎች ማጥናት ተችሏል። ይህም ከቴክኖሎጂ ጋር የሚያያዝ ነገር ነው። አሁን ባለንበት ደረጃ ከነሱ ውስጥ የወጡ የዘረመል አይነቶችን ላብራቶሪ ልንወስደው ከምንፈልገው የኳሊቲ መጠን አነስ ቢልም ሲል ያለው ቴክኖሎጂ በደንብ ሊዘረዝርልን እና ሊያሳየን የሚችል ደረጃ ተደርሷል። በዚህ ምክንያትም ብዙ ነገሮችን ማወቅ ተችሏል። ቅድም እንዳልኩ ለምሳሌ ሰዎች በሚታመሙበት ጊዜ የሚያገኟቸው ቴክሽኖች ከእነሱ ጋር ተዋህደው ለረጅም ጊዜ እንደ ፊርማ ራሳችን ውስጥ የሚታዩ ይሆናሉ። ሌላው ማድረግ የሚቻለው በአርኪዮሎጂ ከተገኙ አጽሞች ውስጥ የሚወጣ ዲኤንኤ ከተገኘ ያንን በመዘርዘር ከጊዜው ከነበሩና ከሱ በኋላ ካሉ የዘረመል አይነቶች ጋር በማነፃፀር በዛ ጊዜ የነበረውን የሰዎች አይነት ወይንም ደግሞ የአኗኗር ዘዴ ብዙ ነገሮች መረዳት ይቻላል። እነዚህ ሳምፕሎች የተወሰዱበትን ጊዜ እና በዛ ጊዜ የነበረውን ደግሞ ታሪካዊ ዑደት በማመሳከር ብዙ ነገሮችን ልንረዳ የምንችልበት ነው። የማይግሬሽን ቅድም እንደጠቀስከው የጥንት ዴኔ ወይንም ከነዚህ ከአርኪኦሎጂክ ሪሜንስ ወይንም ደ አጥንቶች ውስጥ የሚገኘውን ዲኤንኤ በማየት የሰዎች ማይግሬሽን ኢቨንት በምን እንደተመሰረተ ለመረዳት ተችሏል። ለምሳሌ በዛ ጊዜ የነበረ የጦርነት ውደት ካለ ያንን ታሪክ በማገናዘብ እንደገና ደግሞ የፈለሱትን የሰዎች አይነት የሚያሳዩ የዲኤንኤ ሞለኪሎች በመጠቀም ሁለቱን የታሪክ ውደቱን እና የዲኤንኤውን ፋይንዲንግ ማነጻጸር የሚቻልበት ጊዜ ላይ ነው ያለ ነው ማለት ነው። በርከት ያሉ ጉዳዮችን የሚዳስስ ውይይት አድርገናል። በርከት ያሉ ጭብጦችን የሚመለከት ቃለ ምልልስ ነው ያደረግ ነው ዶክተር ዘላለም ኃይሉ መኩሪያ በኦሃዮ ስቴት ዩኒቨርሲቲ የረቂቅ ተዋሲያን ምርምር ትምህርት ክፍል ረዳት ፕሮፌሰር እና የተላላፊ በሽታዎች ሞለኪውላር ኢፒዴሞሎጂ ላቦራቶር ተባባሪ ዲሬክተር ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ አሉላ። ዶክተር ዘላለምን እናመሰግናለን። ዝግጅታችን ይቀጥላል። ተከታዩ ደግሞ አፍሪካ ነክ ርዕሶች ነው። የፈረንሳይ ነዳጅ ኩባንያ ቶታል ኢነርጂስ ታንዛኒያ እና ዩጋንዳ ውስጥ በሚዘረጋው የድፍድፍ ነዳጅ ማስተላለፊያ አካባቢ የሚኖሩ ማህበረሰቦችን እያስፈራራ ነው ተብሎ ተወንጅሏል። ውንጀላውን ያሰማው በሰብአዊና ከተፈጥሮ አካባቢ ጋር ተያያዥ በሆኑ መብቶች ላይ የሚደርሱ ጥሰቶችን የሚከታተለው ግሎባል ዊትነስ የተባለው ዓለም አቀፋዊ ተቋም ነው። ቶታል ኢነርጂስ ታንዛኒያና ዩጋንዳ ውስጥ በአምስት ቢሊዮን ዶላር ወጪ ከ1443 ኪሎ ሜትር እርዝማን ያለው የምስራቅ አፍሪካ የድፍድፍ ነዳጅ ማስተላለፊያ በመዘርጋት ላይ ነው። ግሎባል ዊትነስ ያነጋገራቸው የነዳጅ መስመሩ አካባቢ ነዋሪዎች ለመሬታችን ዝቅተኛ ካሳ ክፍያ እንድንቀበል እያስፈራሩና እያስገደዱን ነው ማለታቸውን ግሎባል ዊትነስ ባለፈው ሳምንት ባወጣው መግለጫ አስታውቋል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ቆንጂ ይታየ ለአፍሪካ ነክ ርእሶች እንደሚከተለው አሰናድተዋለች። ግሎባል ዊትነስ እንዳለው ቶታል ኤነርጂስ ከታንዛኒያ የወደብ ከተማ ከታንጋ አንስቶ እስከ ዩጋንዳ አልበርት ሐይቅ ድረስ ለሚዘረጋው የድፍድፍ ነዳጅ ማስተላለፊያ ቧንቧው ለተወሰደባቸው መሬት ካሳ ለማስከፈል ጥረት እያደረጉ ያሉ ነዋሪዎችን ከሁለቱ ሀገሮች መንግስታት ባለስልጣናት ጋር ተባብሮ እያስፈራራ እያፈነ ነው። ቶታል ኤነርጂስ ውንጀላውን ያስተባብላል። ግሎባል ዊትነስ በጉዳዩ ኦፊሴላዊ ምርመራ እንዲከፈት ጠይቋል። ሃና ሂንድስትሮም የግሎባል ዊትነስ የመሬትና የአካባቢ ደህንነት ተሟጋች ዘመቻ ከፍተኛ ተመራማሪ ናቸው። ለቪኦኤ በሰጡት ቃል ቶታል ኤነርጂስ በሰብአዊ መብት ጥሰቶች እየተሳተፈ እንደሆነና በሁለቱም ሀገሮች ባለው አምባገነናዊ የፖለቲካ ድባብ እየተጠቀመ መሆኑን ይናገራሉ። ቅርንጫፍ ኩባንያዎቹ የቀጠራቸው ድርጅቶች እና አጋሮቹ በነዳጅ ማስተላለፊያው መስመር ላይ ባሉት ማህበረሰቦች ላይ በሚያደርሱት ወከባ ቶታል ኢነርጂስ ተባባሪ መሆኑን የሚጠቅሙ ማስረጃዎች አግኝተናል። ያነጋገርናቸው በርካታ ሰዎች ለመሬታችንና ለንብረታችን በቂ እንዳልሆነ እያወቅን ዝቅተኛ ካሳ እንድንቀበል ተደርገናል ብለውናል። ይህ በሁለቱም ሀገሮች ባለው የፍርሃት ድባብ የተነሳ ነው። በሪፖርታችን ላይ እንዳልነው ቶታል በዩጋንዳና በታንዛኒያ ያለውን አምባገነናዊ የፖለቲካ ሁኔታ እያተረፈበት ነው። ምክንያቱም ባለው ሁኔታ የአካባቢ ደህንነት ተሟጋቾች ድርጊቱን ተቃውመው ለመናገር አይችሉም። የሰብአዊና የአካባቢ ደህንነት ተሟጋች ቡድኑ በብዙ ቢሊዮን ዶላር ወጪ ስለሚገነባው የነዳጅ ማስተላለፊያ የመብት ተሟጋቾችን፣ የጉዳዩን አዋቂዎች፣ ጋዜጠኞችንና በግንባታው የተጎዱ ከሁለት መቶ የሚበልጡ ሰዎችን እንዳነጋገረ ገልጿል። የ51 ዓመቱ አርሶ አደር ጀለሲ ሙጊሻ በድፍድፍ ነዳጅ ማስተላለፊያው ግንባታ መሬታቸው እንደተወሰደባቸው ከገለጹ በርካታ ነዋሪዎች መካከል አንዱ ናቸው። መሬታቸው ሲወሰድባቸው ይህ ሁለተኛ ጊዜ መሆኑን የሰባት ልጆች አባት የሆኑት ጀለሲ ሙጊሻ ለቪኦኤ ገልጸዋል። እንደ አውሮፓውያን አቆጣጠር በ2017 ለነዳጅ ማጣሪያና ማጠራቀሚያ ጣቢያ ብዙ ሄክታር መሬት ተወስዶብኛል ብለዋል። በ2019 ደግሞ ለነዳጅ ማስተላለፊያው ሁለት ተኩል ሄክታር መሬት እንደተወሰደባቸው ገልጸው እንስጥ የተባልኩትን አንዱንም ካሳ ዝቅተኛ በመሆኑ አልቀበልም ብያለሁ ነው ያሉት። የእኛ ፍላጎት የመንግሥትን ፕሮግራም ወይም የነዳጅ ፕሮጄዎች ላይ አሻጥር ለመፈጸም አይደለም፣ ግን መብታችንን እንዲያከብሩ እንፈልጋለን። መብታችንን ለማስከበር ነው የምንታገለው። ነዳጅ ዘይትና ጋዝ ምን ያህል አስጊ እንደሆነ በአህጉሪቱ ዙሪያ በናይጄሪያና ከሌሎችም አገሮች ተሞክሮ እናውቀዋለን። ነዋሪዎች መሬታቸው ተወስዶባቸው ለስቃይ ተዳርገዋል። ያ ዩጋንዳ ውስጥ እንዲደገም አንፈልግም። በቂ ካሳ እንዲከፈለን እንፈልጋለን። የምስራቅ አፍሪቃ የነዳጅ ማስተላለፊያ ፕሮጀክቱ እንደሚለው ግን በግንባታው የመጀመሪያ ምዕራፍ መሬታቸው የተወሰደባቸው ነዋሪዎች መሬታቸው ላይ እየሰሩ እንዲጠቀሙ ተፈቅዶላቸው ነበር። በኋላ ደግሞ ከቦታቸው መፈናቀላቸውን፣ እንዲሁም ከመጀመሪያው የአካባቢ ጥናት ወዲህ ያለፈው ጊዜ ታሳቢ ተደርጎ ጭማሪ ያካተተ ካሳ መድበንላቸዋል ብሏል። አርሶ አደሮቹም እንደ በቆሎና ስኳር ድንች የመሳሰለውን ዘርተን እንድንጠቀም ፈቅደው ልናል። ብለዋል ከመሬታቸው መነቀላቸውንና ካሳውም በቂ አለመሆኑን በመቃወም በአገር ውስጥና በፈረንሳይ ፍርድ ቤቶች ክስ የከፈቱ ነዋሪዎችም አሉ። ቶታል ማንንም አላስፈራራሁም ብሎ ውንጀላውን እያስተባበለ ነው። የነዳጅ መስመር ግንባታው የሚመለከታቸው ነዋሪዎች የሚቀርብላቸውን ስምምነት በፍላጎታቸው ብቻ እንዲፈርሙ ብዙ የአሰራር መንገዶችን ቀይሰናል፣ ሲልም አክሏል። ቅሬታቸውንም ተገቢ ትኩረት ሰጥተን እያየን ነው ብሏል። የአካባቢ ጥበቃ ተሟጋቹ ማክስዌል አታሁራ ዩጋንዳ የሚገኘው ታሻ የተባለ የምርምር ተቋም ዋና ስራ አስኪያጅ ናቸው። የነዳጅ ማስተላለፊያ ግንባታውን አስመልክቶ ጥያቄ በማንሳታቸው ጥቃት እንደደረሰባቸው ለቪኦኤ ገልጸዋል። የመስክ ቢሮዬን ዘጉትና በሁለት ሰዓት ውስጥ ለቀህ ውጣ ተባልኩ። ከምኖርበት ከራሴ ወረዳ ነው እንደወጣ የታዘዝኩት። በአንድ የነዳጅ ኩባንያ ጥበቃ ሠራተኛ ጥቂት ሰዓት ተሰጥተዋል። ውጣ ተብዬ ታዘዝኩ። የት ልሂድላቸው? ከዚያ በኋላ ይከታተሉኝ ጀመር። በስልኬ የማደርገውን ግንኙነትም ይሰልላሉ። ወጣ ብዬ ስመለስ ቤቴን ሰብረው ገብተው ደርሻለሁ። የምስራቅ አፍሪካ የድፍድፍ ነዳጅ ማስተላለፊያ መስመሩ ሰማኒያ ከመቶ የሚዘረጋው ታንዛኒያ ውስጥ ሲሆን ቀሪው ዩጋንዳ ውስጥ ነው። ከታቀደለት ጊዜ በሁለት አመታት ዘግይቶ ስራው በዚህ አመት የተጀመረው የነዳጅ ቧንቧ በዱር አራዊት መኖሪያዎች ተከልለው በሚጠበቁ ስፍራዎችና የአገሬው ተወላጅ ማህበረሰቦች የሚኖሩባቸውን አካባቢዎች አቋርጦ እንደሚያልፍ ግሎባል ዊትነስ ተናግሯል። ቶታል በበኩሉ መስመሩ በሚያልፍባቸው በአካባቢዎቹ እና በነዋሪዎቹ ላይ የሚያስከትለውን ችግር በሚመለከት ጥናት ያካሄዱ የሁለቱም ሀገሮች መንግስታት ተቆጣጣሪዎች ፈቃድ ሰጥተውታል። በግንባታችን ሰዎች የሚኖሩባቸውን እንዲሁም መጠበቅ ያለባቸውን አካባቢዎች እንዳንነካ ጥንቃቄ እያደረግን ነው ሲልም አክሏል። ግሎባል ዊትነስ የሁለቱም ሀገሮች መንግስታት የአካባቢዎቹንና የሰብአዊ መብት ተከራካሪዎችን ደህንነት እንዲያስጠብቁ አሳስቧል። ቶታል ኤነርጂ ኩባንያም የመሬት ባለቤትነት መብታቸውን ለማስከበር የሚታገሉ ሰዎች ሰዎችና ደጋፊዎቻቸው ላይ አንዳችም የበቀል ጥቃት እንዲደርስባቸው መፍቀድ የለበትም ሲል አሳስቧል። ለተሰንበት ሰንበት የዓለም ስፖርታዊ ጨዋነት ሽልማትን አሸንፋለች። በአበራታች መድኃኒት ወይም ዶፒንግ ምክንያት ፖግባ የአራት ዓመት እገዳ እንዲጣልበት አቃቤ ሕግ ጠይቋል። ሳውዲ አረቢያ የ2034 የዓለም ዋንጫ ስቴዲየም ብቻ ሳይሆን ከተማም መገንባት ጀምርያለሁ ብላለች። የእስያ ኦሎምፒክ ምክር ቤት የሰሜን ኮሪያን ባንዲራ በማውለብለቡ በዓለም ጸረ አበራታች ቅመሞች ኤጀንሲ ወይም ዋዳ ቅጣት ተጣለበት። እነዚህ የስፖርት መሰናዳችን የሚመለከቷቸው ርዕሶች ናቸው። ኬኔዲ አባተን ያዘጋጀው የዓለም የ10 ሺህ ሜትር የብር ሜዳሊያ አሸናፊዋ አትሌት ለተሰንበት ግዳይ የ2023 የዓለም አትሌቲክስ ሽልማት አካል የሆነውን የስፖርታዊ ጨዋነት ወይም ፌር ፕሌ ሽልማት አሸናፊ ሆናለች። ለተሰንበት ለሽልማቱ የተመረጠችው በሃንጋሪ ቡዳፔስት የዓለም አትሌቲክስ ሻምፒዮና ላይ ባሳየችው የመልካምነት ተግባር ነው። ይኸውም ለተሰንበት በሴቶች 10 ሺህ ሜትር የብር ሜዳሊያ ካገኘች በኋላ ውድድሩ ሊጠናቀቅ ሲል ወድቃ የነበረችውን ትውልደ ኢትዮጵያዊቷን የኔዘርላንድስ አትሌት ሲፋን ሀሰንን ማጽናናቷል ነው ለስፖርታዊ ጨዋነት ሽልማት በደጋፊዎች ከተጠቆሙት እጩዎች መካከል በአንደኝነት የተመረጠች ሁለት ሰንበት ከአለም አቀፉ የፌር ፕሌይ ኮሚቴ ዋና ጸሐፊ እና ከአለም አትሌቲክስ ስራ አስፈጻሚ ቦርድ አባል ሱኒል ሳብሃርዋል ጋር በበይነመረብ ባደረገችው ውይይት ወቅት ሽልማቱ ተበርክቶላታል ሳብሃርዋል በውይይቱ ወቅት የዘንድሮውን ልዩ የስፖርታዊ ጨዋነት ዋንጫ ሳበረክትልሽ ክብርና ደስታ ይሰማኛል ብለዋል በትራክ ላይም ሆነ ከዚያ ባለፈ ሌሎች አትሌቶችን በመርዳት በዚህ ዓመት ላስመዘገብሽው አስደናቂ ስኬት እንኳን ደስ አለሽ ሲሉ አክለዋል። የ2023 የስፖርታዊ ጨዋነት ሽልማትን በማግኘቷ ደስተኛ መሆኗን የገለጸች ሁለት ሰንበት በበኩሏ ለሽልማቱ ያበቃትን ክስተት ስትገልጽ ሲፈን ስትወድቅ ልቤ ተሰብሮ ነበር፣ የመውደቅን ስሜት አውቀዋለሁ እና ብላለች። ሰዎች ደስተኞች ሲሆኑ እደሰታለሁ፣ ሲያዝኑ አዝናለሁ ስትልም ስሜቷን አንጸባርቃለች። የዩቬንቱሱ አማካይ ፖል ፖግባ አበረታች መድኃኒት መጠቀሙ በምርመራ መረጋገጡን ተከትሎ ከፍተኛው የአራት ዓመት እገዳ እንዲጣልበት የጣሊያን የጸረ አበረታች ቅመሞች አቃቤ ሕግ ጠይቋል። ፈረንሳዊው የ2018 የዓለም ዋንጫ አሸናፊ ፖግባ መስከረም ወር ላይ በጊዜያዊነት ታግዶ ከአንድ ወር በኋላ በተደረገበት የቢናሙና ምርመራ አበረታች ንጥረ ነገር መጠቀሙ ተረጋግጧል። የ30 ዓመቱ ፖግባ ጉዳዩ ወደ አገሪቱ ጸረ አበረታች ቅመሞች ፍርድ ቤት እንዳይሄድ በማሰብ ከጣሊያን ጸረ አበረታች ቅመሞች ኤጀንሲ ጋር በይግባኝ ላይከራከር እንደሚችል አሶሺዬትድ ፕሬስ ዘግቧል። የአራት ዓመት እገዳው ከተወሰነበት የእግር ኳስ ህይወቱን ሊያቆም እንደሚችልም ጠቅሷል። የፖግባ ተወካዮች የዶፒንጉ ክስተት የመጣው በዩናይትድ ስቴትስ ውስጥ ባማከረው ሐኪም የታዘዘውን የምግብ ማሟያ በመጠቀሙ ነው ይላሉ። በዓለም የጸረ አበረታች ቅመሞች ህግ መሰረት ፖግባ የአራት ዓመት እገዳ ይጣልበታል ተብሎ የሚጠበቅ ሲሆን ጥፋተኛ አለመሆኑን ካረጋገጠ ቅጣቱ በግማሽ ሊቀንስ ይችላል። ድርጊቱ ከውድድር ውጭ የተፈጸመና ከወቅታዊ አቋሙ ጋር የማይገናኝ ከሆነ ደግሞ እገዳው ለወራት ብቻ ሊሆን ይችላል። ሆኖም የዶፒንግ ሰለባ መሆኑ ከታወቀ በኋላ ፖግባ ከዩቬንቱስ ጋር ልምምድ ማድረግ ያቆመ ሲሆን፣ ደሞዙም ታግዷል። የ2034 ቱን የዓለም ዋንጫ ለማስተናገድ ብቸኛ ተጫራች የሆነችው ሳውዲ አዲስ ስታዲየም ብቻ ሳይሆን አዲስ የመዝናኛ ከተማም መገንባት እንደጀመረች አስታውቃለች። የሳውዲ አልጋውራሽ መሐመድ ቢን ሰልማን ቢን አብዱላ አብዱላዚዝ ከሪያድ በ40 ደቂቃ ርቀት ላይ የምትገኘውን እና በውስጧ የተለያዩ ስታዲየሞችን የምታካትተውን የቂዲያ ከተማ ዲዛይን ትናንት ይፋ አድርገዋል። ከተማዋን በቅርብ ጊዜ ውስጥ በመዝናኛ በስፖርትና በባህል መስኮች ቀዳሚ የዓለም መዳረሻ የማድረግ አላማ እንዳላቸውም ገልጸዋል። እግር ኳስና ጎልፍን ጨምሮ የተለያዩ ስፖርታዊ ውድድሮች የሚካሄዱባቸው ስታዲየሞች ከተማዋ ከምታካትታቸው ግንባታዎች መካከል ሲሆኑ ሀገሪቱ የ2034 የዓለም ዋንጫን የማዘጋጀት እድሉ ከተሰጣት ውድድሩን አዲስ በምትገነባው ከተማ ለማሰናዳት ም አቅዳለች ሳውዲ ውድድሩን ለማዘጋጀት ብቸኛዋ እጩ ብትሆንም ፊፋ በመተዳደሪያ ህጉ መሰረት ከሚቀጥለው አመት በፊት አዘጋጁን አገር ይፋ ማድረግ አይችልም ሆኖም ውድድሩ እንደሚሰናዳባት የምትጠበቀው ከተማ ግንባታዋ የተጀመረ ሲሆን የ27 ቢሊዮን ዶላር ፕሮጀክቶች ለኮንትራክተሮች መሰጠታቸውም ተገልጿል በ360 ስኩዌር ኪሎ ሜትር ውስጥ 60 ግንባታዎች በከተማዋ እንደሚገነቡና ይህም ለ325 ሺህ ሰዎች የስራ ዕድል እንደሚፈጥር ተገልጿል። የሳውዲ መንግስት የቂዲያ ከተማ ከተገነባች በኋላ በዓመት 48 ሚሊዮን ቱሪስቶች ይጎበኟታል ብሎ ተስፋ አድርጓል። በመጨረሻም ከዶፒንግ ጋር በተያያዘ ሰሜን ኮሪያ የተጣለባትን እገዳ ተላልፏል የተባለው የእስያ ኦሎምፒክ ምክር ቤት ቅጣት ተጣለበት። ሰሜን ኮሪያ የጸረ ዶፒንግ ምርመራ ለማድረግ ፈቃደኛ ባለመሆኗ ምክንያት ከኦሎምፒክና ፓራሊምፒክ ዝግጅቶች ውጪ በሌሎች ዓለም አቀፍ ውድድሮች ላይ ሰንደቅ ዓላማዋ እንዳይውለበለብ ለበለብ የዓለም ጸረ አበረታች ቅመሞች ኤጀንሲ ዋዳ ከዚህ ቀደም እገዳ ጥሎ ነበር። ሆኖም ከዋዳ የተለያዩ ማሳሰቢያዎች ቢሰጡም በፈረንጆቹ መስከረምና ጥቅምት ወር በቻይና ሀንግዙ በተካሄደው የኢሲያ ጨዋታዎች የመክፈቻና የመዝጊያ ስነ ስርዓት እንዲሁም የሜዳሊያ ዝግጅቶች ላይ የሰሜን ኮሪያ ባንዲራ ታይቷል። በዚህም ምክንያት የኢሲያ ኦሎምፒክ ምክር ቤት አምስት መቶ ሺህ ዶላር እንዲከፍል ዋዳ ቅጣት ጥሎበታል። ምክር ቤቱ ይግባኝ የሚያቀርብበት ህጋዊ ቀነገደብ ማለቁንም የገለጸው ዋዳ በመሆኑም ተከሳሹ ቅጣቱን እንደተቀበለ እቆጥራለሁ ብሏል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ። ሰሞኑን አጃንስ ፍራንስ ፕሪንስ ወደ የኢትዮጵያ ዓለም አቀፍ ፍልሰተኞች ተመላሾች መጠለያ ተገኝቶ ወደ ኢትዮጵያ የተመለሱ ስደተኛ ወጣቶችን በጉዟቸው ስላጋጠሟቸው አሰቃቂ ጉዳዮች አነጋግሯቸዋል። የኤፍፒን ዘገባ ኤደን ገረሞ ታቀርበዋለች። እጅግ ብዙ ወጣት ኢትዮጵያውያን ፍልሰተኞች የተሻለ ሕይወትን ፍለጋ በገልፍ ሀገራት ካደረጉት ፍሬ አልባ ጉዞ በኋላ በሰላም ወደ ሀገራቸው መመለስ ችለዋል። ወጣቶቹ በጉዟቸው ላይ ያጋጠማቸውን ያጋራሉ። አቡ ግዛው በፍልሰት ጉዞ ገንዘብ አምጣ እየተባልኩ ብዙ ጊዜ ግርፋት ደርሶብኛል ይላል። ታስር ያለው ተደብድብ ያለው ብር ክፈል ማለት የሌለ ወገቤ ላይ እንደሚሆነ ምልክት ራሱ ነበረ። ከዛን ግን እያደር ትንሽ ስለቆየ አንድ አምስት ወር ክፈል አትክፈል በሳት እየተቃጠል ብረት ማለት እንደዚህ ሳት እያጋሉ ማለት። ቢያንስ እኔ በብረቱ ግን አልተቃጠልኩ። ጓደኞቼ በብረቱ ተቃጥለዋል። ፌሮ ማለት በፌሮ አቡ በአሁን ሰዓት የዓለም አቀፍ የፍልሰት ተቋም ባዘጋጀውን ማረፊያ ውስጥ ነው የሚገኘው። በዋናነትም በነዳጅ ሀብት የበለጸገችው ሳዑዲ አረቢያ ደርሶ ለመስራት የነበረው ህልም ተፋርሶበታል። ም በኋላ ያው እንግዲህ ሁን በራሁን ሳራሁን ታውቃላችሁ። ያሳራ ምንጻ የስንት ቀን ረሃብ ምንም ሳንቀምስ ማለት በቃ ከዛን እንደምን ይሄን ያን ሁሉ መከራ እንትን በለ ስንት ጓደኞች ሁሉ አልቀው ማለት ምንም የራብ ብዛት ማለት። ሌላዋ በዚህ መጠለያ ውስጥ የምትገኘው ወጣት ነይማ መሐመድም በጉዟቸው ላይ እጅግ ብዙዎች ህይወታቸው ማለፉን ትገልጻለች። ባህር ላይም እኛ ተሻግረን ከኋላ ያለ ዶኔት ተገልብጧል እና ብዙ ልጆች ሞተውብናል። ከዛም ወደፊት ተሻግረን ስንሄድም ይመንን እየሄድ እንዳለ ሸብክ ላይ ራጎ ስንደርስ መኪና ተገልብጧል። እኛም ወድቀናል። በጣም የተጎዱ ልጆች አሉ። በጣም ህይወታቸው ለማለፍ የደረሱ ልጆች አሉ። በመንገድ ላይም መቀበር የለም። ያው እያስተኛን እየጣልን የምንሄደው አሞራን የሚበላቸው ወጣቶቹ። ምንም እንኳን ያሰቡበት ሳይደርሱ እጅግ ብዙ ስቃይና አንግልት ደርሶባቸው ቢመለሱም በህይወት መትረፋቸውን እንደ ተአምር ነው የሚያዩት። ሸምሰዲና ወል ምስጋና ለአላህ ይሁንና ወደ አገራችን ተመልሰን መኖር መቻላችን ትልቅ ነገር ነው። አላህ ይመስገን። እኔና ብሬያችሁ የመጣው ሰዎች በሕይወት ተርፈናል። በየአመቱ በመቶ ሺዎች የሚቆጠሩ ወጣቶች ከአፍሪካ ቀንድ የተሻለ ህይወትን ፍለጋ እጅግ አደገኛ የሆነ ህገ ወጥ የፍልሰት መንገድን እንደሚጠቀሙ የዓለም አቀፉ የፍልሰት ድርጅት ሪፖርቶች አመላክተዋል። አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳቸው የምሽቱ ስመኞች የቆየ ነበርኩ። በነገው ምሽት በሌሎች ፕሮግራሞች እንገናኛለን። ሰላም፣ ደህና ደሩ